ከሳምንታት በፊት ባካሄደው ህዝባዊ የተቃውሞ ሰልፍ የቀረቡ ጥያቄዎች ምላሽ አላገኙም ያለው ሰማያዊ ፓርቲ ነሐሴ 26 ሁለት ሺ አምስት ዓ ም ሌላ ሰላማዊ ሰልፍ መጥራቱን አስታውቋል። ፓርቲው ዛሬ በሰጠው መግለጫ መንግስት ለጥያቄዎቹ ትኩረት አልሰጠም ነው የሚለው። ጋዜጣዊ መግለጫውን የተከታተለው እስክንድር ፍሬው ከአዲስ አበባ ያደርሰን ዘገባ ዝርዝሩን ይዟል። ሰማያዊ ፓርቲ ከ97ቱ ምርጫ በኋላ የመጀመሪያ የተባለውን የተቃውሞ ሰልፍ ያካሄደው ከሳምንታት በፊት ግንቦት 25 2005 ዓ ም ነው። ፓርቲው በዚሁ ሰልፍ የሰብአዊ መብት ጥሰቶች እንዲስተካከሉ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የሃይማኖት ጣልቃ ገብነት እንዲቆምና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ጠይቋል። መንግስት ለጥያቄዎቹ ምላሽ ካልሰጠም ከሦስት ወራት በኋላ ሌላ ሰልፍ እንደሚጠራ አስታውቆ ነበር። ዛሬ በሰጠው መግለጫ ታዲያ ሌላ የተቃውሞ ሰልፍ ጥሪ አቅርቧል። በፓርቲው ምክትል ሊቀመንበር አቶ ስለሺ ፈይሳ የተነበበው መግለጫ ይህንኑ አረጋግጧል። ፓርቲያችን ለ በገባው ቃል መሰረት ነሐሴ 26 ቀን 2005 ዓ.ም ከፍ ያለ የተቃውሞ ሰልፍ በማካሄድ አሁንም በሀገራችን የሚካሄዱ የሰብአዊ መብት ጥሰቶችና የአስተዳደር ብልሽነቶች እንዲስተካከሉ፣ በተለይም የፖለቲካና የሌና የህሊና እስረኞች እንዲፈቱ፣ የመንግስት በሃይማኖት ጉዳይ ጣልቃ ገብነት እንዲቆም፣ የተፈናቀሉ ዜጎች ወደ መኖሪያቸው እንዲመለሱና ና አፈናቃዮቹም ለፍርድ እንዲቀርቡ፣ ሙስናና የተበላሹ አሰራሮች እንዲወገዱ፣ ላቀረባቸው ጥያቄዎች ምላሽ እስኪያገኙ ድረስ ትግሉን አጠናክሮ ይቀጥላል። የመጀመሪያው ሰልፍ ከተካሄደ ሁለት ወር እንኳን ባይሞላውም ሰማያዊ ፓርቲ ለሁለተኛው እየተዘጋጀ ነው። የፓርቲው ምክትል ሊቀመንበር አቶ ስለሺ ፈይሳ እንደሚሉት ለዚህ ምክንያቱ በገዢው ፓርቲና በመንግስት በኩል የታየው አካሄድ ነው። መንግስት የወሰደው አቋም ከዛ ጊዜ ጀምሮ በትንኮሳ ለጥያቄው ጆሮ ዳባ ልበስ የማለት እንጂ ጥያቄውን እንኳን በአግባቡ የመስማትና እውነት ተሰርቷል አልተሰራም የሚለውን ነገር በአግባቡ መብታቸው ነው። ቢያንስ ያነሱት ጥያቄ ትክክልም ይሁን ትክክልም አይሁን በዚህ ደረጃ ያዱሉ ህዝብ ወጥቶ በዚህ ደረጃ የወጣው ህዝብ ጥያቄ ነው ከማለት ይልቅ ለመከፋፈል እና ሙስሊሞች የኢትዮጵያውያን እንዳልሆኑ የአገሪቱ ዜጎች እንዳልሆኑ የሙስሊሞች ጥያቄ ብቻ አድርጎ የተወሰነ ፊልም በተወሰነ ደረጃ የእነሱ ስብስብ ያለበትን ቀርጾ ተራ ፕሮፓጋንዳ ለመስራት ነው እና በመንግስት በኩል የተሰጠ ምላሽ የለን። በኢትዮጵያ ያሉ ፖለቲካዊ ማህበራዊና ኢኮኖሚያዊ እውነታዎችን በተመለከተ መንግስትና ተቃዋሚዎች አንድ አይነት ቋንቋ አይናገሩም። በሰማያዊ ፓርቲ ከቀረቡ ጥያቄዎች አንዱ ከቤንሻንጉል ጉሙዝ የተፈናቀሉ የአማራ ክልል ተወላጆች ጉዳይ ነው። የኢትዮጵያ መንግስት ይህ ችግር እልባት ማግኘቱን ያምናል። የፌዴራል ጉዳዮች ሚኒስትር ዶክተር ሽፈራው ተክለማርያም ለፓርላማ ባቀረቡት ሪፖርት የተፈናቀሉ መመለሳቸውንና የተለመደ ህይወታቸውን እየመሩ መሆኑን ገልጸዋል። ጥፋተኛ የተባሉ የአካባቢው አመራሮችም በቁጥጥር ስር መዋላቸውን አስታውቀዋል። መንግስት እውነታ የሚለው ይህንን ነው። የተቃዋሚዎቹ ግምገማ ግን ይለያል። በዚህ ሁኔታ ጥያቄና መልሱ እንዴት ይለያል? ለሰማያዊ ፓርቲ ሊቀመንበር ለአቶ ይልቃል ጌትነት ያቀረብኩት ጥያቄ ነው። እንግዲህ አንደኛ ነገር ምላሽ የሚለው ነገር እኛና እነሱ የተለያየ ቋንቋ መናገራችን ሳይሆን መሬት ላይ ያለው ችግር ነው። ሁላችንንም ሁላችንም ኃላፊነት አለብን። እነሱ መንግስት ናቸው። እኛ መንግስት ለመሆንና የኢትዮጵያን ችግር ከነሱ የተሻለ እንፈታለን ብለን ነው ስለዚህ በምንናገረው ነገር ህዝቡ ያያል። ህዝቡ ይሰማል። ዓለም ያያል። ችግሩ አለ። ችግሩ ተፈቶ የእውነት እነዛም ሰዎች ወደ ቤታቸው ተመልሰው ልጆች ትምህርት ጀምረው መሬታቸውን አግኝተው የኑሮ ዋስትናቸው ተመልሶ በዛ አካባቢ የመኖር ሙሉ ልብነታቸውና ህገ መንግስታዊ መብታቸው ተከብሮ እኛ ከዋሸን ህዝቡም ሰልፍ አይወጣም። ምክንያት የለውም። የእኛንም ጥያቄ ጥያቄ አድርጎ የሚቀበለን የለም። እንደ ፖለቲካ ፓርቲም ኤግዚስት ማድረግ አንችልም ማለት ነው። ውሸታሞች ነን። በሌላ አነጋገር ደግሞ ኢህአዴግ አገዛዝ የተለመደ ነው የማታለል ፖሊሲ ነው ያላቸው። የውሸት ፖሊሲ ነው ያለው። ያ ሁኖ ሁልጊዜም በኢትዮጵያ ቴሌቪዥን እኮ ውሸት ሰለቸን። አንዱ በሰልፋችን ውስጥ ይደረግ የነበረ ነው እና መንግስት ይህንን አለ ማለት ግን ስላደለ ሙስናን የማይሸክም ማህበረሰብ እንፍጠር ይላሉ፣ ግን በሙስና እስታገጮ የተነከረ ድርጅት ነው ያላቸው እና በአደባባይ የሚናገሩት ነገርና መሬት ላይ ያለው ነገር አለመጣጣምም ነው ዋናው ከመንግስት ጋርና መንግስትና ህዝብን አላገናኝ ያለው ነገር በቴሌቪዥን የሚነገረው ነገር ሌላ ነው፣ መሬት ላይ የሚሰራው ነገር ሌላ ነው። ስለዚህ እነሱና እኛ መቼውንም አንድ ቃል የምንነጋገርበት ነገር ይመጣል ብዬ አላስብም። ዋናው ነገር ግን እኛ እንላለን እንደ ህዝብ፣ የፖለቲካ መሪነት እነሱም ይላሉ። ያ መሬት ላይ ያለው ችግር ግን የትኛው ወገን ነው ትክክልና የያዘው የሚለው ነገር ነው እንጂ እኛ ኢህአዴግ በሚናገረው ነገር ችግሩ ተፈቷል አልተፈታም ብለን አንል። ይሄ ሰልፍ ሊካሄድ የማይችልበት እድል አለ እየተዘጋጃችሁ ነው። ነገር ግን ሰልፉ ሊቀር የሚችልበት ሁኔታ አለ። በፍጹም የሚቀድበት ሁኔታ እኔ አይታየኝም። አንደኛ በተደጋጋሚ እንደምናገረው ህዝብ በህገ መንግስቱ መሰረት ለአጭር ጊዜ ስልጣን የሰጠውን መንግስት የህዝብ ቢሮ የያዘውን የመጠየቅ ህገ መንግስታዊና ሰብዓዊ መብት አለው። ያንን ቢሮ የያዘው አካል ደግሞ ይህንን ጥያቄ መፍታት ኃላፊነትም ግዴታም አለበት። ይሄ ነው እንግዲህ መሰረታዊ ነጥቦቻችን። እነዚህ መሰረታዊ ነጥቦች በኢትዮጵያ ተጥሰው ህዝብም አይደመጥም፣ የፖለቲካ ፓርቲም አይፈቀድም። በአዋጅ በኢትዮጵያ ውስጥ የተደረገው ዓለም አቀፍ መብቶች መሆነ በግ ተዘግተዋል ከተባለ ያን የሚሆነውን ነገር አብረዳያለን። ን ግን ያንን ላለመቀበል እየሰራ ነው። እየታገልን ነው። ትንፋሻችን እስካለ ድረስ በምንም ታምር የሚቀርብበት ሁኔታ አለ ብዬ በእናንተ በራሳችሁ እንዲቀር የምታደረጉበት ሁኔታ ይኖራል። ለምሳሌ ቅድም መግለጫው ላይ እስካሁን ምላሽ የመስጠት አዝማሚያ አልታየም ከሚል ነው። ሰልፉን ከሶስት ወር በኋላ እናረገዋለን ያላችሁትን ሰልፍ ዝግጅት የጀመራችሁት ነገር ግን አዝማሚያ ታየ ብላችሁ የምትተውበት ሁኔታ አለ። ምላሽ የመስጠት አዝማሚያ መንግስት አሳየ ብላችሁ በአዝማሚያ አይደለም እኮ እነዚህ ይመለሱ ነው። አሁን እኛ ከአርባ አምስት ቀን በፊት ለሰጠንበት ምክንያት ነው። አሁንም አርባ አምስት ቀን ውስጥ መፍታት ከቻለ ሊፈታ ይችላል። እስረኞችን ለመፍታት ብዙ ቀን አያስፈልግም። አንድ ቀን ነው የሚያስፈልገው። የሃይማኖት ሰዎችን ፈቶ የራሳቸውን መሪዎች እንዲመርጡ ለመፍቀድ ምንም ጊዜ አያስፈልገውም። የተፈናቀሉ ሰዎችን አንድ ኮሚቴ አቋቁሞ መሬታቸውን እንዲያገኙ ዋስትናቸው እንዲከበር እንዲመቀው እዛው አካባቢ ያለውን ነገር ለመፍታት የፖለቲካ ቆራጥነት ነው እንጂ ምንም አይሉም። የፖሊሲ ሪፎርም ለማድረግ የፓርላማው የነሱ ነው። አንድ ጊዜ ጠርቶ በነድሮድነትና በሙስና ላይ የሉትን መጠነኛ የሆነ ማክሮ ኢኮኖሚክ ፖሊሲ ሪፎርም ማድረግ ነው። ይሄንን ካደረጉ እኛም ሰልፍ ለማድረግ ሀራራ የለብንም። ደስታችን ነው። ሀገራችን ወደ ዲሞክራሲ ዳለች፣ መንግስት ማሻሻያዎች እያደረገ ነው። ያንን ነገር በጸጋ የምናየውና ጥያቄዎቹ ሌላ ይሆናሉ ማለት ነው። ስለዚህ አሁን ባለው ሁኔታ በምንም ታምር ሰልፉ የሚቀርበት ነገር እኔ አይታየኝም። ሰልፉ ይደረጋል። እነዚህ ጥያቄዎች በዚህ መልኩ ከሆኑ ብቻ ነው ሰልፉ ሊቀር የሚችል። አቶ ይልቃል እርስዎ የፖለቲካው ሰው ነዎት፣ የፓርቲ መሪ ነዎት። እነዚህን የሚያካክሉ ትልልቅ ጥያቄዎች ቅድም የጠቀሷቸው ሁሉ መቼም በአርባ አምስት ቀን ነው ይፈታሉ አሁን በቀረው ጊዜ ሶስት ወር ሊሞላ አርባ አምስት ቀን ቀረው ነው ያሉት ይመስለኛል ይፈታሉ የሚል እምነት ውስጣችሁ የለም። መቼም እኔ መችስ ኢህአዴግ ፈሪ ድርጅት ነው እንጂ ቆራጥ ድርጅት ከሆነ ራሱን የሚያስከብረዋል ማድረግ ይችላል። ሰማያዊ ቢሆን ያደርገው ነበር። አሁን ነገር ሊያደርግ የሚችለው መንግስት ለጥያቄዎቹ ምላሽ ከመስጠት ይልቅ በስም ማጥፋትና በፍረጃ ተግባር ላይ መጠመዱን የጠቆመው ሰማያዊ ፓርቲ ከዚሁ ተግባር ይቆጠብ ሲልም ጠይቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ